ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት አንድ 2008 ዓ ም ዝግጅታችን ጀመረ ጤና ይስጥልን እንደምናመሻቸው ጤና ይስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅት ታዬና እኔም ሶሎሞን አባተነን። የዩናይትድ ስቴትስ ኤምባሲ በአዲስ አበባ የባህልና የፈጠራ ማዕከል ከፈተ። ይህ ማዕከል እንደ እውቀት መቅሰሚያ እንዲሆን እንድትፈጥሩ እንድታቅዱበትና አዳዲስ ሀሳቦችን በዓለማችን ላሉ ወቅታዊ ችግሮች መፍትሄ ይገኝበት ዘንድ የመወያያ መድረክ ይሆናል ተብሎ የተሰራ ማዕከል ነው። በአሜሪካ በኢትዮጵያ የአሜሪካ አምባሳደር ፓትሪሻ ሀስላክ ናቸው ይህንን ያሉት። ዝርዝሩን በመጽሔት ይዘናል። አርእስተ ዜናውን ቆንጅት ታሰማናለች። የኬንያ መንግስት የዳዳብንና የካኩማን የስደተኛ ካምፖች ለመዝጋት ያደረገውን ውሳኔ እንደገና እንዲያስብበት ዩኤንኤችሲአር ተማጽኗል። ለሰብአዊ መብቶች የሚሟገተው አምነስቲ ኢንተርናሽናልም ዳዳብን ጨምሮ ሁለቱን የስደተኛ ካምፖች ለመዝጋት ያደረገው ውሳኔ የብዙ ሺህ ንጹሐን ስደተኞችን ህይወት ለአደጋ እንደሚያጋልጥ አስገንዝበዋል። አንዱ አርዕስተ ዜናችን ይሆናል። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኬንያ መንግስት ከዓለም ግዙፉ የሆነውን የዳዳቡንና የካኩማን የስደተኛ ካምፖች ለመዝጋት ያደረገውን ውሳኔ መልሶ እንዲያስብበት የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር ተማጽኗል። የኬንያ መንግስት ባሉብን የምጣኔ ሀብት የጸጥታና የአካባቢ ደህንነት ሸክሞች የተነሳ ስደተኞችን ማስተናገዳችንን ልናቆም ወስነናል ሲል ባለፈው ሳምንት ባወጣው መግለጫ ነው ያስታወቀው። የኬንያ የሀገር አስተዳደር ሚኒስቴር በመግለጫው የስደተኛ ጉዳይ መስሪያ ቤት መስሪያ ቤቱን መዝጋቱን ገልጾ በመቀጠል ደግሞ ሁለቱ ካምፖች የሚዘጉበትን እቅድ እያሰናዳን ነው ሲል አመልክቷል። እርምጃው ቁጥራቸው ወደ 600 ሺህ የሚደርስ ስደተኞችን ለጉዳት ይዳርጋልን የተባለው ኬንያ የስደተኛ ካምፖቹን ለመዝጋት ያደረገችውን ውሳኔ በጥልቅ ስጋት እየተከታተለ መሆኑን የገለጠው ዩኤንኤችሲአር ሀገሪቱ ላለፈው ሩብ ምዕተ ዓመት በምስራቅ አፍሪካና በአፍሪካ ቀንድ በሀገሮቻቸው ከሚደርስባቸው ጭቆናና ጦርነት ሸሽተው የሚሰደዱ ሰዎችን በመቀበል ወሳኝ ሚና የተጫወተች ሀገር ነች ብሎላታል። ኬንያ በርኅራ ሔዋ ዓለም አቀፍ የስደተኞች ጥበቃ መሪነቱን ሚና ለመውሰድ በመፍቀዷ ብዙ ሺ ሶማሊያውያን፣ ደቡብ ሱዳናውያን እንዲሁም የሌሎች ሀገሮች ስደተኞች ስለተቀበለቻቸው ሕይወታቸው መትረፉን አውስቶ የተባበሩት መንግስታት ድርጅቱ አሞግሷታል። አስከትሎም አሳዛኙ ነገር ሶማሊያውያኑና ደቡብ ሱዳናውያን ደቡብ ሱዳናውያኑ ሀገር ጥለው የተሰደዱባቸው ችግሮች አሁንም አለመፈታታቸው ነው ብሏል። በጉዳዩ ዙሪያ የኬንያን መንግስት እያነጋገረ መሆኑን የገለጠው ዩኤንኤችሲአር መንግስቱ ውሳኔውን እንደገና እንዲያጤንና ከዓለም አቀፍ ግዴታዎች ሊያጋጨው የሚችል እርምጃ ከመውሰድ እንዲቆጠብ ተማጽኖን አሰምቷል። ለሰብአዊ መብቶች መከበር የሚሟገተው አምነስቲ ኢንተርናሽናልም የኬንያ መንግስት ከዓለም ግዙፉን ዳዳብን ጨምሮ ሁለቱን የስደተኛ ሰፈሮች ካኩማንም ጨምሮ ማለት ነው፣ ለመዝጋት የደረሰበት ውሳኔ የብዙ ሺህ ንጹሐን ስደተኞችን ሕይወት ለአደጋ እንደሚያጋልጥ አስገንዝቧል። የምስራቅ አፍሪቃ የአፍሪካ ቀንድና የታላላቆቹ ሀይቆች አካባቢ የአምነስቲ ኢንተርናሽናል ዳይሬክተር ሙቶኒ ዋንዬኪ የኬንያ መንግስት ዴንታቢስ ውሳኔ ለአደጋ ተጋላጮችን የመጠበቅ ኃላፊነትን ያለማክበር ተግባር ነው ሲሉ አውግዘዋል። በዚህ የኬንያ መንግስት ውሳኔ ምክንያት ብዙ ሺህ ሶማሊያውያንና የሌሎችም አገሮች ዜጎች ለአደጋ ሊጋለጡ ወደሚችሉባቸው ወደ የትውልድ ሀገራቸው እንዲመለሱ ሊያደርግ ይችላል ብለዋል። ኬንያ ይህን ካደረገች በዓለም አቀፍ ሕግጋት መሰረት ያለባትን ግዴታ መጣሷ እንደሚሆን የአምነስቲው ክልላዊ ዳይሬክተር አስረድተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኬንያ ፖሊሶች በዛሬው ዕለት ናይሮቢ ውስጥ የሀገሪቱ የምርጫ ኮሚሽን ስልጣን እንዲለቅ በጠየቁ ተቃዋሚ ሰልፈኞች ላይ አስለቃሽ ጋዝ በመተኮሳቸውና ውሃ መርጨታቸው ተዘግበዋል። ተቃዋሚዎች በየሳምንቱ ሰኞ አደባባይ በመውጣት ሰልፍ እንደሚያካሂዱ ባለፈው ሳምንት ማስታወቃቸው ይታወሳል። የምርጫ ኮሚሽኑ ግን የተቃዋሚ ፓርቲዎቹን ጥያቄ አልቀበልም ብሏል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። ከሶማሊያ ዋና ከተማ ሞቅዲሾ በትራፊክ ፖሊስ ዋና ጽህፈት ቤት ላይ በደረሰ ፍንዳታና የተኩስ ጥቃት ቢያንስ አምስት ሰዎች ሲገደሉ ሌሎች 13 ሰዎች መቁሰላቸውን የሐኪም ቤትና የሐኪም ቤት ምንጮችና የአይንማኞች ገለጡ። ጥቃቱን ያደረስን እኛ ነን ሲሉ የአልሸባብ ታጣቂዎች ተናግረዋል። በትራፊክ ፖሊስ ጽህፈት ቤቱ ደጃፍ ከባድ ፍንዳታ መስማታቸውንና ቀጥሎም ተኩስ መቀስቀሱን እማኞቹ ገልጠዋል። ጽህፈት ቤቱ የሚገኘው ከተባበሩት የአረብ ኤሚሬቶች ኤምባሲ አጠገብ መሆኑም ታውቋል። የሶማሊያ የደህንነት ምንጮች ለቪኦኤ ሶማልኛ አገልግሎት በሰጡት ቃል አጥፍቶ ጠፊ በመኪና ላይ የጠመደውን ቦምብ ማፈንዳቱን ገልጠው ከጥቂት ደቂቃ በኋላ ደግሞ አንድ ታጣቂ ወደ ህንፃው ሊገባ ሲሞክር በፖሊስ ጥይት ተመቶ መገደሉን ገልጸዋል። ከተገደሉት መካከል ሶስቱ የፖሊስ አባላት መሆናቸውን የደህንነት ምንጮቹ አመልክተዋል። የቀድሞ የአይቮሪ ኮስት ፕሬዚደንት ሎረን ባግቦ እንደ አውሮፓውያን አቆጣጠር ከ2010 እስከ 2011 ዓ.ም በነበረው ጊዜ በሰብእና ላይ ወንጀል ፈጽመዋል ተብለው በዓለም አቀፍ የወንጀል ችሎት ፊት መቅረባቸው በቀጠለበት በአሁኑ ወቅት ተመሳሳይ ክስ የተመሰረተባቸው ባለቤታቸው ሲሞን ባግቦ የፍርድ ሂደት ደግሞ ዛሬ በአይቮሪኮስት ተጀምሯል። ዘገባውን አዳነች ፍስሃ እየይዛለች። ሲሞን ባግቦ አብጃን በሚገኘው የወንጀል ችሎት በገቡበት ወቅት ደጋፊዎቻቸው የሞቀ አቀባበል አድርገውላቸዋል። የቀድሞዋ ቀደማዊት መቤት እንደ አውሮፓ አቆጣጠር ከ2010 እስከ 2011 ዓ ም በነበረው ጊዜ ውስጥ በስብና ላይ ወንጀል ፈጽመዋል ተብለው ለፍርድ የቀረቡት ያኔ በተካሄደው ፕሬዚዳንታዊ ምርጫ ፕሬዚዳንት የነበሩት ባለቤታቸው ለረን ባግቦ እና የወቅቱ ፕሬዚደንት አላሳን ዋታራ አሸንፈናል ማለታቸው ግጭት ባስከተለበት ወቅት ተፈጸመ በተባለው ወንጀል ምክንያት ነው። በተከሰተው ግጭት ቢያንስ 3000 ሰዎች አልቀዋል። ባለቤታቸው ባግቦ ሄግ በሚገኙ ዓለም አቀፍ የወንጀል ችሎት በቀረቡበት በአሁኑ ወቅት ሲሞን ባግቦ በአይቨሪኮስት የሚዳኙት የሀገሪቱ ፍርድ ቤት በእሳቸው ላይ የመበየን ብቃት አሉ በማለት የሀገሪቱ ባለሥልጣኖች ወደ ዓለም አቀፍ ችሎት አናስተላልፋቸውም በማለታቸው ነው። ር ሮድሪጎ ዳጄ የተባሉት ጠበቃቸው ሚስ ባግቦ የተከሰሱት በዜጎቻቸው ላይ ወንጀል ፈጽመዋል በሚል ስለሆነ ህዝባቸው ፊት ቀርበው መልሳቸውን ለመስጠት እንዲችሉ በሀገራቸው መዳኘቱን ይመርጣሉ ብለዋል። ይሁንና የአይቨሪ ኮስት ፍርድ ቤት ከመንግሥት ተጽዕኖ ነፃ ባለመሆኑ ማስረጃ ባይገኝባቸውም እንኳን ሊፈርድባቸው ይችላል ሲሉ አስገንዝበዋል። 66 ዓመት ዕድሜ የሆናቸው ሲሞን ባግቦ አንድ ሌላ ፍርድ ቤት የሀገር ጸጥታን አደጋ ላይ ጥለዋል የታጠቁ ዱርዬዎችንም አደራጅተዋል በሚል ባለፈው ዓመት የ20 ዓመታት እስራት ፈርዶባቸው ነበር። እሳቸው ግን ጥፋተኛ አይደለሁም እንዳሉ ናቸው። ሲሞን ባግቦ ጥፋተኛ ሆነው ከተገኙ ዕድሜ ይፍታሽ ሊፈረድባቸው ይችላል። በዚህ በዩናይትድ ስቴትስ የሰሜን ካሮላይና ክፍለ ሀገር ፌዴራሉ መንግስት ላይ በዛሬው ዕለት በፍርድ ቤት ክስ መስርታለች። በምን ጉዳይ ቢባል ጾታቸውን የቀየሩ ሰዎች የህዝብ መጸዳጃ ቤት መጠቀም ሲፈልጉ አሁን ነን በሚሉት ጾታቸው ሳይሆን ሲወለዱ በነበሩበት ጾታቸው መሰረት እንዲጠቀሙ የደነገገችው ሕግ እንዲጸና በመጠየቅ ነው። የዩናይትድ ስቴትስ የፍትህ ሚኒስቴር ሰሜን ካሮላይና በጉዳዩ ዙሪያ የደነገገችው ሕግ ብሔራዊ የሲቪል መብቶች መስፈርቶችን የሚጥስ ነው ሲል ባለፈው ሳምንት አስታውቆ የክፍለ ሀገሯ አገረ ገዢ ፓት መክሮሪና የክፍለ ሀገሩ የዩኒቨርሲቲዎች አደረጃጀት ክፍል ጉዳዩን እስከ ዛሬ ሰኞ ባለው ጊዜ እንዲያስተካክሉ የጊዜ ገደብ ሰጥቷቸው ነበር። ዳሩ ግን አገረ ገዢ አወዛጋቢውን ህግ ሊሰርዙ ይቅርና ይባስ ብለው የፌዴራሉ መንግስት ህጉ ይጽናልን ብለው ፍርድ ቤት አቁመውታል። በህጉ ውዝግብ ምክንያት ሰሜን ካሮላይና ከፌዴራሉ መንግስት በየአመቱ የምታገኘውን ብዙ ሚሊዮን ዶላር እርዳታ ልትነፈግ ትችላለች። የሰሜን ካሮላይና አገረ ገዢ ክሱን ይፋ ባደረጉበት መግለጫቸው የፕሬዚደንት ባራክ ኦባማ አስተዳደር የሀገሪቱን ምክር ቤት ዘሎ ሲያበቃ የግዛታችንን ብቻ ሳይሆን የሌሎችንም ህግ ሊለውጥ እየሞከረ ነው ሲሉ ወንጅለዋል። አክለውም የመላ ሀገሪቱን የመንግስትና የግል ቀጣሪዎች የመጸዳጃ ቤት ደንቦች ፖሊሲ አውጪ ሊሆን እየቃጣ ነው ሲሉ ከሰዋል። የሰሜን ካሮላይናው የመጸዳጃ ቤት ጉዳይ ህግ በክፍለ ሀገሯ ያሉ ካሉ ትላልቅ የንግድ ድርጅቶች ከሲቪል መብቶች ቡድኖችና ለተመሳሳይ ጾታ አፍቃሪዎችና ጾታቸውን የቀየሩ ሰዎች ጉዳይ ከሚሟገቱ ወገኖች እንዲሁም ከክፍለ ሀገሯ ዲሞክራቶች ተቃውሞ ቀስቅሷል። ብሩስ ስፕሪንግስቲን ኒክ ጆናስን የመሳሰሉ ዘፋኞችና ፐርል ጃምን የመሳሰሉ ባንዶች ቀደም ብለው በክፍለ ሀገሯ ሊያደርጉ አቅደው የነበሩትን የሙዚቃ ድግሶቻቸውንም በዚሁ ምክንያት እንደሰረዙ ይታወቃል። በመጨረሻም የሶሪያን ብጥብጥ ለማብረድ በጋራ በሚያደርጉት ጥረት አንዳንድ አካባቢዎች ያለው ውጊያ በጣም መቀነሱን ዩናይትድ ስቴትስና ሩሲያ እየተናገሩ ናቸው። ነገር ግን አሁንም ችግሮች መኖራቸውን ሀገሮቹ ጠቁመዋል። ሀገሮቹ ዛሬ ባወጡት የጋራ መግለጫ በሰሜን ላታኪያና በምስራቅ ጉታ አካባቢዎች በሶሪያ መንግሥትና በአማጽያኑ መካከል የሚካሄደው ውጊያ በጣም ቀንሷል። ሁለቱ አካባቢዎች ዩናይትድ ስቴትስ እና ሩሲያ ባለፈው ሚያዚያ በሸመገሉት የተኩስ የማቆም ስምምነት የተካተቱ ናቸው። የዜናው ሰዓት አበቃ። የተከበራችሁ አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎሄርትስ በ25 ሜትር ባንድ በ1240 በ1280 ና በ12140 ኪሎሄርት እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ግንቦት አንድ ምሽት ፕሮግራማችን ነው። ወባን ከኢትዮጵያ እውን በመጪዎቹ አስራ አራት ዓመታት ውስጥ ማጥፋት ይቻላል? እኔ ማጥፋት ይቻላል ብዬ ነው ማስበው ለምን መሰለ ወይዘሮ ማሚቱ ከፍ ያለው ከማብራሪያ ጋር በጤና ፕሮግራም ይመለሳሉ። የጤና ጥበቃ ሚኒስቴር ባልደረባ ናቸው። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ ግን የዕለቱ አብይ ርዕስ አቃቤ ሕግ የሰማያዊ ፓርቲ የህዝብ ግንኙነት ቢሮ ኃላፊ በነበሩት ዮናታን ተስፋዬ ላይ የሽብር ወንጀል ለመፈጸም በመዘጋጀት በማሴርና በማነሳሳት ወንጀል ክስ መስርቶባቸዋል። አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ደግሞ የኢትዮጵያ መንግሥት ተከሳሹን በአስቸኳይና ያለአንዳች ቅድመ ሁኔታ እንዲለቅ ጠይቋል። በሌላ በኩል ችሎት በመዳፈር የእስራት ቅጣት ተጥሎባቸው የነበሩት የቀድሞ የአንድነት ፓርቲና የሰማያዊ ፓርቲ አመራር አባላት መለቀቃቸው ታውቋል። መለስካቸው አማሃ ከአዲስ አበባ ተጨማሪ አለው። አቃቤ ሕግ ባቀረበው የክስ ማመልከቻ ላይ እንደሚለው የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ ዮናታን ተስፋዬ የኦሮሞ ነጻነት ግንባርን ዓላማ ለማሳካት በፌስቡክ በተለያዩ ቀኖች የተለያዩ ጽፎችን በማውጣት የሽብር ድርጊት እንደፈጸሙ ይዘረዝራል። አቃቤ ሕግ በኢትዮጵያ ፓርላማ በአሸባሪነት የፈረጀውን ወይንም የሰየመውን ኦነግን የሀገሪቱን መሠረታዊ ፖለቲካዊ፣ ህገ መንግስታዊ፣ ኢኮኖሚያዊ ወይንም ማኅበራዊ ተቋማትን ለማናጋትና ለማፈራረስ አስቦ የሚንቀሳቀስ ቡድን እንደሆነ አመልክቶ ተከሳሽ የሽብር ቡድኑን ዓላማ ለማሳካት የአዲስ አበባና የኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላንን ሽፋን በማድረግ በተለያዩ ወረዳዎች የተጀመረውን አመፅና ብጥብጥ እንዲቀጥልና ሌሎችን ለማነሳሳት አስቦ በሚጠቀምበት ድረ ገጽ ወይም ፌስቡክ ዮናታን ተሬሳ ረጋሳ በሚል ከላይ የተገለጹ ቀስቃሽ ጽሁፎችን በመጻፍ በፈጸሙ የሽብርተኝነት ድርጊት ለመፈጸም ማቀድ ማዘጋጀት ማሴርና ማነሳሳት ወንጀል ተከሷል፣ ይላል የአቃቢ ህግ የክስ ማመልከቻ። አቶ ዮናታን ፍርድ ቤት በቀረቡበት ዕለት ዳኛ ባለመሟላቱ ከጽህፈት ቤት እንደተሰናበቱና ለግድሞት 15 ቀን 2008 ዓ.ም እንዲቀርቡ ፍርድ ቤቱ እንዳዘዘ ታውቋል። ዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል የዮናታን ተስፋዬን ክስ የፈጠራ ክስ ነው ካለ በኋላ የኢትዮጵያ መንግስት ባለሥልጣናት ይህን ታዋቂና ተቃዋሚ የፖለቲካ ሰው በአስቸኳይና ካለ አንዳች ቅድመ ሁኔታ እንዲፈቱት ጠይቋል። ዮናታን የሞት ቅጣትን ሊያስከትል በሚችል የፈጠራ ክስ ተከሷል ያለው አምነስቲ ኢንተርናሽናል ክሶቹ ሁሉ የተመሠረቱት በፌስቡክ ገጹ ላይ ባወጣቸው አስተያየቶች ብቻ እንደሆነም ያትታል። በአምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የታላላቅ ሐይቆች አካባቢ ዲሬክተር ሙቶኒ ዋኔኪ የኢትዮጵያ ባለሥልጣናት የሚቃወሟቸውን ሁሉ በአሸባሪነት መክሰሳቸው እየጨመረ ነው። ዮናታን ተስፋዬ በኦሮሚያ ክልል ተከስቶ ሊሆን ይችላል ስለተባለው የመሬት ነጠቃ ተግባር ተቃውሞ ጽፏል። ይህ ደግሞ ወንጀል አይደለም አለ ጥርጥር ደግሞ አሸባሪነት አይደለም ብለዋል። እሱና ከእርሱ ጋር በተመሳሳይ ሁኔታ የታሰሩ አያሌ ሰዎች በአስቸኳይና አለምንም ቅድመ ሁኔታ መፈታት አለባቸው ሲሉም ጠይቀዋል። ሙቶኒ ዋኔኪ ጨምረውም ዮናታን ተስፋዬን ከኦነግ ጋር ሊያያይዙት የሚችሉ የሚታዩ ምልክቶች የሉም። የእሱ እስር መንግሥት ከባድ ጉድለት ያለበትን የጸረ ሽብር ሕግ ተግባራዊ ለማድረግ ምን ያህል ርቀት እንደሚሄድ ተጨማሪ ምሳሌ ነው። ይህ ሕግ ተቃውሞን ለማፈን እንደገና በጥቅም ላይ እየዋለ ነው ሲሉ ዋኔ ኪ እርምጃውን ኮንነዋል። በሌላ በኩል ደግሞ የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና የሰማያዊ ፓርቲ አመራር አባል የነበሩት አቶ የሸዋስ አሰፋ ዛሬ ከእስር መለቀቃቸው ታውቋል። አቶ ዳንኤልና ና አቶ የሸዋስ ነሐሴ 14 ቀን 2007 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ውሳኔ አቃቤ ሕግ የመሠረተባቸውን የአሸባሪነት ክስ መከላከል ሳያስፈልጋቸው አሰናብቷቸው ነበረ። ይሁንና ቀደም ሲል በነበረው የፍርድ ሂደት ችሎት ተዳፍራቸኋል በሚል ፍርድ ቤቱ በዚሁ መዝገብ የእስር ቅጣት ወስኖባቸው ስለነበረ እስከ ዛሬ ዕለት በሆኒ ቤት ቆይተዋል። ሌላው በተመሳሳይ ቅጣት በእስር የሚገኘው የአረና ትግራይ ለለዋላዊነትና ለዲሞክራሲ የአመራር አባል የነበሩት አቶ አብርሃ ደስታ ደግሞ ሐምሌ 1 ቀን 2008 ዓ.ም ከእስር እንደሚፈቱ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት፣ የተከበራችሁ አድማጮች። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላሉ። የኬንያ ፖሊሶች ዛሬ ናይሮቢ ውስጥ የሀገሪቱ የምርጫ ኮሚሽን ስልጣን እንዲለቅ በጠየቁ ተቃዋሚ ሰልፈኞች ላይ አስለቃሽ ጋዝና ውሃ መርጨታቸው ተዘግቧል። ተቃዋሚዎች በየሳምንቱ ሰኞ አደባባይ የወጡ ሰልፍ እንደሚያካሂዱ ባለፈው ሳምንት አስታውቀው ነበር። የምርጫ ኮሚሽኑ ግን የተቃዋሚ ፓርቲዎቹን ጥያቄ አልቀበልም ብሏል። መሀመድ ዩሱፍ ከናይሮቢ የላከው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። የኬንያ ተቃዋሚ ፖለቲከኞችና ደጋፊዎቻቸው ዛሬ በናይሮቢ መንገዶች ላይና በሀገሪቱ ሌሎች አካባቢዎች ወጥተው ጥሪ ያቀረቡት የኬንያ ብሔራዊ ምርጫ ኮሚሽን አባላት ሥራ እንዲለቁ ነው። ተመሳሳይ የተቃውሞ ሰልፍ በኮሚሽኑ ጽሕፈት ቤት ሕንፃዎች ፊት ለፊት ሲካሄድ የዛሬው ለሁለተኛ ጊዜ መሆኑ ነው። ፖሊሶች በዚህ ወቅት አስለቃሽ ጋዝ መተኮስ የጀመሩት ሰልፈኞቹ ወደ ኮሚሽኑ ሕንፃዎች ለመግባት ሲሞክሩ ነው ተብሏል። ለአንድ ሰዓት ያህልም በናይሮቢ የዩኒቨርሲቲ ጎዳና ላይ ፖሊስና ተቃዋሚ ሰልፈኞች ሲሯሯጡ ታይተዋል። በዚህ ግርግር መካከል ተማሪዎች ተቃውሞውን መቀላቀላቸውም ተነግሯል። የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ተቃውሞው በሰላማዊ መንገድ እንዲካሄድ ሰልፈኞቹን ተማጽነዋል። እኛ የለውጥና ዲሞክራሲያዊ ጥምረት አባላት፣ ደጋፊዎች ወንጀለኞች አለመሆናችንንና ሰላም አፍቃሪዎች መሆናችንን ለዓለም ሕዝብ ለማሳወቅ ነው እዚህ የተሰበሰብነው። የምናደርገው ሰልፍም ሰላማዊ እንደሚሆን ለፖሊስና ለአገር አስተዳደር ሚኒስትሩ ለሚስተር ካሪሴሪ ነግረናቸዋል ነበር ያሉት ኦዲንጋ በስዋሂል ቋንቋ። ተቃዋሚ ቡድኖች ምርጫ ኮሚሽኑ ለገዢው ለጁብሊ ጥምረት ፓርቲ ያደላል ሲሉ ነው የሚከሱት። ይህም እንደ አውሮፓውያን ዘመን አቆጣጠር በ2013 ምርጫ የታየ ነው ይላሉ። በመሬት ይዞታና የምርጫ አካሄድ ላይ ውሳኔ ሕዝብ እንዲደረግ የተሰበሰበውን ፊርማም ቁጥሩን አሳንሶ አቅርቧል ሲሉ ይወነጅሉታል። የኮሚሽኑ ሊቀመንበር አይዛክ ሐሰን ባለፈው ሐሙስ ለጋዜጠኞች ሲናገሩ ተቃዋሚዎች በቢሮአቸው ላይ ህዝብ ቀስቃሽ የሆኑ የሐሰት ክሶችን ያቀርባሉ። አርፈው ቢቀመጡ ይሻላል ብለዋል። ምርጫ ኮሚሽኑ በ2017 የሚካሄደውን ምርጫ ለማስፈጸም ብቁ አለመሆኑን የሚያረጋግጥ ማስረጃ እንዲያቀርቡም የተቃዋሚ ፓርቲ መሪዎቹን ጠይቀዋል። የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ግን ኬንያውያን በኮሚሽኑ በሚፈጸሙ ብልሹ አሰራሮች የተሰላቹ በመሆናቸው ተቃውሞው ይቀጥላል ሲሉ መልሰዋል። ኬንያውያን በድምፅ ማጭበረበሩ ተግባር ፈጽሞ መሰላቸታቸውን ለዓለም ሕዝብ ለማሳወቅ ሰላማዊ የተቃውሞ ሰልፍ እናደርጋለን። ይህን የድምፅ ማጭበረበር አሰራር አንቀበልም በአይዛክ ሐሰንና ሌሎች የሚመራው ኮሚሽን ስልጣን እስኪለቅ ድረስ የተቃውሞ ሰልፋችን ይቀጥላል ነበር ያሉት ኦዲንጋ። የተቃዋሚ ፓርቲ መሪዎች ኮሚሽኑን ለማስፈራራት በሚያደርጉት ሙከራ ከቀጠሉ በመጪው ዓመት ምርጫ እንዳይሳተፉ አግዳለሁ ሲሉ ዋናው የኮሚሽኑ ኃላፊ ትላንት መዛታቸውን የኬንያ መገናኛ ብዙሃን ዘግበዋል። የኮሚሽኑን ተአማኒነት ጥያቄ በተመለከተ የፖለቲካ መሪዎችና ሌሎች ጉዳዩ የሚመለከታቸው ወገኖች ሰላማዊ ድርድር እንዲያደርጉ መንግሥታዊ ያልሆኑ ድርጅቶች ጉባኤ ባወጣው መግለጫ ጥሪ አቅርቧል። ካውንስሉ የሀገሪቱን መረጋጋት ለአደጋ ከሚያጋልጥ እንቅስቃሴ እንዲታቀቡም ለተቃዋሚ ፓርቲ መሪዎችና ደጋፊዎቻቸው ጥሪ አስተላልፏል። በአዲስ አበባ የአሜሪካ ኤምባሲ ያሰራው የባህልና የፈጠራ ማዕከል ዛሬ ተከፍቷል። ማዕከሉ በኮሎኔል ጆን ሲ ሮቢንሰን ስም ነው የሚጠራው። ኮሎኔል ሮቢንሰን በጣሊያን ወረራ ጊዜ የኢትዮጵያ ጦር ጀቶችን የሚያበሩ ታዋቂ ፓይለት ነበሩ። እስክንድር ፍሬው ዝግጅቱን ሲከታተል አምሽቷል። ሄኖክ ሰማግዜር አነጋግሮታል። አሜሪካ ኤምባሲ በብሔራዊ ቤተ መዛግብት እና ቤተ መጽሐፍት ኤጀንሲ ውስጥ የባህል ማዕከል ወይም የቴክኖሎጂ ማዕከል ያለውን ከፍቷል። በስነ ስርዓቱ ላይ በኢትዮጵያ አሜሪካ አምባሳደር ፓትሪሺያ ሀስላክ እንደዚሁም የባህልና ቱሪዝም ሚኒስትሯ ኢንጂነር አይሻ መሀመድ ተገኝተዋል። ሁለቱ ናቸው ማዕከሉን መርቀው የከፈቱት። ማዕከሉ በአንድ በኩል ከአርባ ዓመታት በፊት በፒያሳ የነበረው እና ከ ንጉሰ ነገስቱ መንግስት መውደቅ በኋላ የተዘጋው ማዕከል የአሜሪካ ማዕከል እንደገና የተመለሰበት፣ በሌላም በኩል ደግሞ ለኢትዮጵያ አየር መንገድ ብሎም ለኢትዮጵያ አየር ኃይል መመስረት ተኛውን አስተዋጽኦ ያደረጉት አሜሪካዊ ኮሎኔል ጆን ሮቢንሰንም የታወሱበት ነው። በእርሳቸው ስም ነው የተሰየመው ይህ ማዕከል። እናም በርካታ እንግዶች ጥሪ የተደረገላቸው የውጭ ሀገርና የሀገር ውስጥ እንግዶች በተገኙበት እንዳልከው ማምሻውን ተመርቆ ተከፍቷል እስክንድር የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ የተናገሩትን ይዘናል በፌስቡክ መልእክታቸው እንዲህ ብለው ነበር የአሜሪካ አምባሳደር እንደመሆኔ ኢትዮጵያ ውስጥ በኮሮኔል ጆን ሲ ሮቢንሰን ስም የተሰየመውን ማዕከል መክፈት ሳበስር በጣም ደስታ ይሰማኛል በአዲስ አበባ ኢትዮጵያ ከሚገኘው ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ጋር ተባብረን በመስራታችንም ከፍተኛ ኩራት ይሰማኛል። ወደ ማዕከሉ መታችሁ እንድትጎበኙ እጋብዛችኋለሁ። ይህ ማዕከል እንደ እውቀት መቅሰሚያ እንዲሆን እንድትፈጥሩ እንድታቅዱበትናም አዳዲስ ሀሳቦችን በዓለማችን ላሉ ወቅታዊ ችግሮች መፍትሄ ይገኝበት ዘንድ የመወያያ መድረክ ይሆናል ተብሎ የተሰራ ማዕከል ነው። እስክንድር እንግዲህ ከአምባሳደር ሀስላክ ሰምተናል፣ ምን አይነት አገልግሎቶችን ነው የሚሰጠው ማዕከሉ? እንግዲህ ይህ ማዕከል ሄኖክ አስር ሚሊዮን ብር ወጪ ተደርጎበታል እጅግ ዘመናዊ በሆነ ሁኔታም ነው እየተሰራው። አሜሪካንም የሚመለከቱ የተለያዩ መረጃዎች፣ የእንግሊዝኛ ቋንቋ ትምህርት፣ ከአንድ መቶ ዘጠና ሺህ በላይ የኤሌክትሮኒክ መጽሐፍ አንድ ነጥብ አምስት ሚሊዮን የድህረ ምረቃ ተማሪዎች የምርምር ጽሁፎችን ማግኘት እንደሚችሉ ተጠቃሚዎቹ ማለት ነው። አምባሳደሯ ፓትሪሺያ ሀስላክ በዛሬው ንግግራቸው አክለው ገልጸዋል። በፈጣን የኢንተርኔት አገልግሎት የሚታገዝ እና የተለያዩ አገልግሎቶችን የሚሰጥ ነው። ማዕከሉ የት አካባቢ ነው የሚገኘው? ማንስ መገልገል ይችላል? የሚገኘው ከኢትዮጵያ ብሔራዊ ባንክ አጠገብ ነው። እዛው እንግዲህ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ሕንፃ ውስጥ ነው የሚገኘው። በስተግራና በስተቀኝ የሆነው ወመዘክር የሚባለው ሄኖክ ወመዘክር የሚባለው እንግዲህ በሙሉ ስሙ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ውስጥ ነው የሚገኘው። አገልግሎቱ እንግዲህ ወጣቶች ላይ ማተኮር እንፈልጋለን ቢሉም የአሜሪካ ኤምባሲ ባለስልጣናት አሁን ማምሻውን ያነጋገርኳቸው የ ኤምባሲው የህዝብ ግንኙነት ኃላፊ ዴቪድ ኬኔዲ እንደገለጹልኝም ለማንኛውም ሰው ክፍት ነው። ማንኛውም ሰው መጥቶ መገልገል ይችላል ብለዋል። በጣም ነው የምናመሰግነው። እስክንድር ፍሬው፣ ከአዲስ አበባ የዩናይትድ ስቴትስ ኤምባሲ በዛሬው ዕለት መርቆ የከፈተውን የባህልና የቴክኖሎጂ ማዕከል አስመልክተ ለሰጠህን ማብራሪያ እናመሰግናለን። እስክንድር፣ አመሰግናለሁ ሄኖክ። የማላዊ መንግስት መንገድ ላይ የሚለምኑና ልጆቻቸው በልመና የተሰማሩ ወላጆች በቁጥጥር ስር እንዲውሉ አዘዘ። አብዛኞቹ በየመንገዱ ለልመና የተሰማሩ ሰዎች እንደ ገቢ ምንጭ ይዘውት እንጂ ኑሮ አስገድዷቸው አይደለም ነው የሚለው መንግስቱ። ፖሊስ የታዘዘውን እርምጃ መውሰድ ገና አልጀመረም። ትዕዛዙ ግን የህዝብ ትችቶችን አስከትሏል። ከብላንታየር የደረሰን የዘጋቢያችን የላሜክ መሲና ዘገባ አለ። ትዝታ በላቸው ታቀርባለች። ከጠዋቱ 12 ሰዓት ነው። የማላዊ የንግድ መናኸሪያ የሆነችው የባላንቴር መንገዶች ወደ ስራ በሚሄዱ ሰዎች ተጨናንቀዋል። በየመንገዶቹ ዳር ደግሞ ምጽዋት የሚጠይቁ ይታያሉ። አንዳንዶቹ የአካል ጉዳተኞች ናቸው። የ ሃምሳ አንድ አመቱ ኮንፎንዚ ባላንቲ ሲወለድ እጆች አልነበሩትም። ንጓኳይፌዲ እንዲ ዝማይ ዲዲባሌ እንዲ አነስኩሉ ለኑሮዌ ገቢ የማገኘው ምጽዋት በመጠየቅ ነው። ፍራፍሬ በመቸርቸር የምትተዳደረው ባለቤቴን ለመርዳት ገንዘብ እሰጣታለሁ፣ ምግብ እሸምታለሁ፣ ለልጆቼ የትምህርት ቤት ወጪ እንዲሁም የቤት ኪራይ እከፍላለሁ፣ ነው ያለው። ያላባት አራት ልጆቿን የምታሳድገው ፋና ባንዳ በእግሮቿ መራመድ አትችልም። መንፏቀቅ ወይንም ለአካል ጉዳተኞች የተሰራ ተሽከርካሪ ወንበር መጠቀም አለባት። መንገድ ላይ ብዙ በደል ይደርስብናል። አንዳንዶች የስድብ ናዳ ያወርዱብናል። ሌሎች ደግሞ እቤት ውስጥ ውለሽ ሌላ መተዳደሪያ ለምን አትፈልጊም በማለት ቁጣ ያወርዳሉ ነው ያለችው። ማላዊ ውስጥ ምጽዋት ሲጠይቅ የተያዘ ሰው ወደ ሁለት የዩናይትድ ስቴትስ ዶላር በሚጠጋ የሀገሪቱ ምንዛሬ ወይንም በሶስት ወር እስራት ይቀጣል። መንግስት ካለፈው ሚያዝያ ወር ጀምሮ ፖሊሶች ልጆቻቸውን ለልመና የሚያሰማሩና ራሳቸውም የሚለምኑ ሰዎችን ቁጥጥር ስር እንዲያውሉ አዟል። ሜሪ ሽዋን በአገሪቱ የጾታ የልጆች እንዲሁም የአካል ጉዳተኞች ማህበራዊ አገልግሎት መስሪያ ቤት ዋና ጸሐፊ ናቸው። ይሄ የአገሪቱ ህግ ነው። ህጉ አልፎ ተርፎ ምጽዋት ለሚጠይቁ ገንዘብ የሚሰጥ ሰው ቁጥጥር ስር እንዲውል ያዛል። መከበር አለበት ነው ያሉት። መንግስት ባጠናቀቀው ጥናት በሁለት የማላዊ ትላልቅ ከተሞች ውስጥ በልመና ከተሰማሩ አራት ሺ አምስት መቶ ሰዎች አራት መቶ የሚሆኑት ብቻ ናቸው በኑሮ አስገዳጅነት የተሰማሩት ይላሉ። ሸዋ ጨምረው ሲያስረዱ፣ የሆነ ሆኖ የሃይማኖት መሪዎችና የአካል ጉዳተኞች መብት ተሟጋቾች መንግስት ለችግሩ የሚሰጠው መልስ ትምህርትና የስራ እድል ማቅረብ እንጂ እስራት መሆን የለበትም ይላሉ። በማላዊ በልመና ላይ ቁጥጥር ከተጀመረ ወር ቢያልፍም ባለስልጣናት በየማህበረሰቡ ስብሰባዎችን በማካሄድ ልምዱ ስለሚቆምበት ዘዴ ወላጆች፣ የሃይማኖት መሪዎችና የንግድ ባለቤቶች ጋር እየመከሩ ነው። አሁን ከምሽቱ ሶስት ሰዓት እኩል ሊሆን ጥቂት ሰከንዶች ይቀራሉ። አዲስ አበባ ላይ የምናስተናግዳችሁ ሶሎሞን አባተና ቆንጂት ታየ ነን። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እንስማ። ቮይስ ኦፍ አሜሪካ እንደምሰነበታችሁ ታህና ናችሁ። ወይም ትናንትና አንድ የእርዳታ አዋት ነው የሚል ሰው የውስጥ ተናገሩ ሰምቸዋለሁ። እና በኃይለ ሥላሴ ጊዜ እንዴት ነበረ፣ በደርግም እንዴት ነበረ ያሉ ሲናገሩ ሰምቻቸዋለሁ። በጣም ያሳዝን ነው። በኃይለ ሥላሴ በግርማው ኃይለሥላሴ ጊዜ የወል ሕዝብ እንዳያረገፈም ረዳ ተጥፈም የአሁን ያለ መንግስት ከስምንት እስከ ዘጠኝ ቢሊየን ብረው ጽሶ ቀቂሱ ሕዝብ የሚረዳ ነው አባይ እየገነባ ነው። ቀላል ባቡር አዲስ አበባ እየተዘዋወረው ታይተም ያውቅ። እንዴት ነው እነኚህ ሰውየው ትላልቅ ሰዎች ዘለ አለም ቢደግፉ ጥሩ ነበር። ጥሩ ያለ በጥሩ መጥፎ የሆነ በመጥፎ ቢያስነሱት ደግሞ ጥሩ ነበር። አይናቸው ጭፉ ነው የቃወሙ። ምንድን ነው መጥፎ መጥፎ የሚናገሩት ምን ማለት ነው? አሎ፣ ቪዲዮዎች እንደምናችሁ ሰላም ናችሁ ወይ? በጣም በጣም ጥሩ ኢንተርቪው ስላቀረባችሁ እናንተንም ሆነ ኢንተርቪው የተደረጉትን ሰው ላመሰግን ነው። ከሻለቃ ዳዊት ወልደጊዮርጊስ ጋር ያደረጋችሁት ውይይት እጅግ በጣም ገንቢና ጥሩ ነገሮችን የሰማንበት ነው እና ሻለቃ ዳዊትን በጣም በጣም አመስግኑልኝ። እናንተ ምስጋና ይገባችኋል። ዱባላ ነኝ፣ ከደድራንድ ሰላም ነው ሰላም ጤና ይስጥልኝ ቫይስ ኦፍ አሜሪካ። አስተያየት ሰጥ የፈለግኩት አሉላ ከበደ በሚያቀርበው ጸጥ አገባ በሚለው ፕሮግራሙ ላይ ነው። ተቃዋሚና በመንግስት በሚለው ደረጃ ላይ ሁለቱ እንግዶችን ሳነጋግር ሰምቸ፣ ተቃዋሚ ማለት ቀላል ነው። አንድም አካል አንደኛው አካል የሚቃወመው የኢትዮጵያ ተቃዋሚ የሚባል ነገር ነው። ሀገሪቱን የሚገዛት አካል ኢትዮጵያዊ ሌሎች ግን ኢትዮጵያዊ እንዳልሆኑ ተደርጎ የሚደረግ ይሄ ድርጅት ያላቸው በሙሉ የፖለቲካ ድርጅቶች የኢትዮጵያ ተቃዋሚ የሚለው ቃል አነጋገር ወይንም ዘቤ ለጥላቸው የተሰጠ ነው። የኢትዮጵያ ተቃዋሚ ከተባለ የሚቃወመው ኢትዮጵያን ከሆነ ሌላው ድርጅት እንግዲህ ለማን ነው ሊሰራ የተነሳው ማለት ነው? ይህንንም አብሮ ቢጠይቅልን እና ደስታውን አልችልም። አመሰግናለሁ። ከፊኒክስ አሪዞና ደህና ሁኑ።

ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው መደበኛ የሰኞ ስርጭት እስከ አራት ሰዓት ድረስ ይቀጥላል። የስፖርት ዝግጅት ነው ቀጣዩ። አዘጋጅና አቅራቢ ሰሎሞን ክፍሌ። አልማዝ አያና በዶሃ ዳያመንድ ሊግ በ3000 ድል ተቀዳጀች። ፈጣን አጨራረሷ ተደናቂ አድርጓታል። በትላንቱ የፕራግ ማራቶን የኬንያ አትሌቶች በሁለቱም ጾታ አሸንፈዋል። በእግር ኳስ የሌስተር ሲቲ ሻምፒዮን መሆን ከማስደነቅም በላይ ሆኗል። እየተዘፈነለት ነው። ለኢትዮጵያው ብሔራዊ እግር ኳስ ቡድን ጊዜያዊ አሰልጣኝ ተሰየመ፣ የሚሉትን ይዘናል። አብራችሁን ቆዩ። ኢትዮጵያዊቷ አልማዝ አያና ባለፈው ሐሙስ በሦስት ሺህ የዶሃን ዳያመንድ ሊግ ሙሉ በሙሉ ታሸንፋለች ብሎ የጠበቀ አልነበረም። ምክንያቱም የግራ እግሯ ጉልበት ችግር ስለነበረበት ነው። ሐሙስ ዕለት ግን ከ3000 ሜትሩ 1000 ሲቀራት ጀምሮ ተፎካካሪዎቿን ጥላ ስትወጣ ምንም አይነት የሕመም ምልክት አልታየባትም። በ8 ደቂቃ ከ23.11 ሴኮንድ በአንደኝነት አጠናቀቀች። ማ ከአልማዝ አያና ቀጥላ በሁለተኝነት የገባችው ኬንያዊቷ ሜርሲ ቼሮኖ ናት። ገለቴ ቡርቃ ሦስተኛ፣ በ2015 የ10000 ሻምፒዮኗን ኬንያዊት ቪቪያን ሼሪዮት አራተኛ ሆናለች። በፕራግ ማራቶን የ22 ዓመታት ታሪክ ለአምስተኛ ጊዜ መሆኑ ነው። ኬንያውያኑ አትሌቶች ሎረንስ ቼሮኖና ሉሲ ካሪሚ ትላንት በሁለቱም ጾታዎች ድል ሲቀዳጁ በወንዶቹ ቼሮኖ ያሸነፈው መዳረሻው ላይ በጥንካሬ ተፈትልኮ በመውጣት ሲሆን ከቀድሞው የራሱ ፈጣን ጊዜ ላይ ሁለት ደቂቃ ግድም ላጭቶ በሁለት ሰዓት ሰባት ደቂቃ ከ24 ሴኮንድ በመግባት ነው። የሴቶቹን ያሸነፈችው ሉሲ ካሪሚም በ22446 በአንደኝነት ያጠናቀቀችው በተመሳሳይ መጨረሻው ላይ ተፈትልካ በመሮጥ ነው። የወቅቱ አየር ገና በጠዋቱ ሞቃት ባይሆን ኖሮ ሁለቱም የገቡበትን ጊዜ ያሻሽሉ እንደነበር ተገምቷል። በወንዶቹ በማራቶኑ አጋማሽ ላይ ይመሩ ከነበሩት ሰባት ኬንያውያን መካከል ኢትዮጵያዊው ሰቦቃ ዲባባ ብቻ ነበር። ፌሊክስ ካንዲ ሁለተኛ፣ ሶሎሞን ዬጎ ሦስተኛ ሆነዋል። በሴቶቹ በግሏ ትላንት ለሁለተኛ ጊዜ ነው ሉሲ ካሪሚ በፕራግ ማራቶን ስታሸንፍ 22446 ነው ጊዜዋ ባለፈው ዓመት ዱባይ ላይ ካስመዘገበችው ሰዓት ከሁለት ደቂቃ በላይ አንስታለታለች። ግማሹ ላይ ፈጥነው ከደረሱት አምስት ሯጮች ኢትዮጵያውያ መካከል ማርታ ለማና ታሸንፋለች ተብሎ ቅድሚያ ግምት የተሰጣት ብሩክታይት እሸቱ ነበሩ። ማርታ ለማ በአራተኝነት ለመጨረስ ተገዳለች። ከባድ ፉክክር የታየበት ሆኖ አልፏል። አትሌቲክሱን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና በቀጥታ ወደ አዲስ አበባ ይሆናል ልጃችሁ የሚሄደው። በቅድሚያ የኢትዮጵያ ፕሪምየር ሊግ 18ኛ ሳምንት ጨዋታ በአዲስ አበባና በክልል ከተሞች በሳምንቱ ማብቂያ መካሄዳቸውንና ከብሔራዊ ቲሙ በተሰናበቱት አቶ ዮሐንስ ሳህሌ ምትክ ጊዜያዊ ዋና አሰልጣኝ መሰየሙን ከገዛ ሕንጽዮን መስቀል እንስማ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪሚየር ሊግ አስራ ስምንተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ ተካሂደዋል። በአምስት ጨዋታ አምስት ጎል ብቻ ተመዝግቧል። ይህም ፕሪምየር ሊጉ በጎል ድርቅ እንደተመጣ የአጥቂዎችንም ድክመት ጥልጭ አድርጎ የጠቆመ ሆኗል። የደጋፊ ትጃሮቹና የሜዳውም ድምቀት የሆኑት ኢትዮጵያ ቡናና ቅዱስ ጊዮርጊስ ትናንት ያደረጉት የሁለተኛ ዙር ጨዋታቸውን ባዶ ለባዶ ያለ ግብ ተለያይተዋል። በአንደኛው ዙርም በተመሳሳይ ያለ ግብ መለያየታቸው ይታወሳል። ቀጠር መጣ ያልነበረው ስቴዲየም በደጋፊዎች ዝማሬና ጭፈራ ደማቅ ድባብ ቢኖረውም ጨዋታው የተጠበቀውን ያህል ባለመሆኑ ተመልካች አለመደሰቱን በእንቅስቃሴውን ደካማነት ቅሬታውን እየገለጸ ወደ ቤቱ ተመልሷል። በሌሎች ጨዋታዎች ኢትዮጵያ ኤሌክትሪክ ደደቢትን ለንዘባዶ ማሸነፉ አልተገመተ ነበር። ጎሎቹን ፍጹም ገብረማርያም ለደደቢት አስቆጥሯል። በፕሪምየር ሊጉ ብቸኛዋ የሴት አሰልጣኝ በሆነችው በመሰረት ማን የሚመራው የድሬዳዋ ከነማ ቡድን ከሜዳ ውጭ ሃዲያ ሆሳናን ሁለት ለባዶ አሸንፏል። በላይነህ አባይነህና ፉአድ ኢብራሂም ጎሎችን አስቆጥረዋል። አዳማ ከነማ አርባ ምንጭ ከነማን አንድ ለባዶ ሲረታ ወላይታ ድቻና ሲዳማ ቡና ባዶ ለባዶ የተለያዩ ቡድኖች ናቸው። የደረጃ ሰንጠረዥም ቅዱስ ጊዮርጊስ በሰላሳ ሰባት ይመራል። አዳማ ከነማ ና በደፊት በሰላሳ እና በሀያ ዘጠኝ ሁለተኛ ና ሶስተኛ ሆነው ተከትለዋል። የአዳማ ከነማው አጽ አንጋስራሳት ስስት ሳይሆን የኮከብ ጎራጅነትን በአስራ አንድ ጎይ መርቷዋል። ሌላው እግር ኳስ ዜና የብሔራዊ ቡድኑን አሰልጣኝ ሹመት ይመለከታል። የኢትዮጵያ እግር ኳስ ፌዴሬሽን ብሔራዊ ቡድኑ ላለበት ሁለት ቀሪ በአጣሪያ ጨዋታዎች አቶ ገብረ መድን ኃይሌ እንዲያሰለጥኑ እየተ ብለ መሆን ፌዴሬሽኑ አስታውቋል። አሰልጣኝ ገብረመድህን ከአስር አመትም በፊት የኢትዮጵያ ብሔራዊ ቡድን ምክትል አሰልጣኝ ሆነው መስራታቸው ይታወሳል። ብሔራዊ ቡድኑ ሁለት ጊዜ የምስራቅ ና መካከለኛ አፍሪካ ሻምፒዮን ሲሆን የሽልማቱና የደስታውም ተቋራሽ ሆነዋል። በአሁኑ ጊዜ የመከላከያ እግር ኳስ ቡድን አሰልጣኝ የሆኑት አሰልጣኝ ገብረመድህን ለኢትዮጵያ ብሔራዊ ቡድንም ለረጅም ጊዜ በአጥቂነት ነ ተጫውተዋል። በግንባር ኳስ ከመረብ በማገናኘትም ከቀደምቶቹ መንግስቱ ወርቁና ሰለሞን ሸፈራው ጋር ዝናም ተጋርተዋል። ይኸው ነው በእኔ በኩል ያለው ሰለሞን። እኔም አመሰግናለሁ ገዛኝ ጽዮን መስቀል። በመጨረሻም በዘንድሮው የእንግሊዝ ፕሪሚየር ሊግ ሌስተር ሲቲ ሻምፒዮን ሆኖ ዋንጫ ይወስዳል ብሎ የጠበቀ አልነበረም ይላል እስክንድር ፍሬው፣ አጠር ያለ ዘገባ አድርሶናል። በእርሱ ሪፖርት ይሆናል የምናበቃው። ሳምንት እንገናኛለን በተመሳሳይ ዝግጅት። እስከዚያው ደህና ቆዩኝ። ወደ እስክንድር ዘገባ ያነሰ ግምት የተሰጠው እውን ሆኗል። የሌስተር ሲቲን ሻምፒዮንነት ያልተጠበቀ ካደረጉት አንዱ ለተጫዋቾቹና ለአሰልጣኙ የተሰጠው አነስተኛ ግምት ነበር። በየግላቸው በየትኛውም ትልቅ ክለብ አልተፈለጉም። የተገፉት የተባረሩት ተሰባሰቡና ግን ትልቅ ሆኑ። አንዳንዶቹ እንዲያውም በፕሪምየር ሊጉ ባላቸው ደረጃና የኢኮኖሚ አቅም አነስተኛ በሚባሉ ክለቦችን ቦታ ያላገኙ ነበሩ። የክንፍ ተጫዋች የሆነው ማርክ ኬቨን ኦልብራይተን ለምሳሌ ዘንድሮ የመጨረሻ ደረጃ ይዞ ባጠናቀቀውና ከፕሪምየር ሊጉ በወረደው አስተንቪላ ያልተፈለገ ተጫዋች ነው። እነሆ ከሌስተር ሲቲ ጋር ሻምፒዮን ሆኗል። የመጨረሻውን ደረጃ ይዞ ባጠናቀቀው አስተንቪላ ቦታ ሳይሰጠው በሌስተር ሲቲ ሻምፒዮን መሆኑን ለማወዳደር እንደሚከብደው ለመገናኛ ብዙሃን ተናግሯል። ለማወዳደር ለማነጻጸር የሚከብድ ነው። እዚህ የመጣሁበትና ያሳካሁት በጣም ከፍተኛ ነው። ባለፉት ሁለት ዓመታት የሄድኩበት መንገድ መውጣትና መውረድ የነበረበት ነው። ይህ ዛሬ የተሳካው እጅግ የሚደንቅ ነው። ሌስተር ሲቲን ለስኬት ያበቁት ጣሊያናዊው አሰልጣኝ ክላውዲዮ ራኔሪ ከዚህ ቀደም ሞናኮ፣ ቼልሲ፣ ኢንተር ሚላን፣ ናፖሊና ሮማን የመሳሰሉ ታላላቅ ክለቦችን አሰልጥነዋል። ዋንጫ ባያገኙም ሁለተኛ ሆነው የጨረሱባቸው ዓመታት ነበሩ። ከሌስተር ሲቲ በፊት የሰሩበት የግሪክ ብሔራዊ ቡድን ኃላፊነት ግን የቅርብ ጊዜ መጥፎ ትዝታቸው ነው። አምና ግሪክን ሲያሰለጥኑ በፋሮስ ደሴቶች አንድ ለባዶ መሸነፋቸው ከኃላፊነት እንዲነሱ ምክንያት ሆኗል። የተባረሩትም አይችሉም የሚል እንድምታ ባለው ምክንያት ነው። የግሪክ እግር ኳስ ፌዴሬሽን ፕሬዝዳንት ጆርጆስ ሳሪስ አሰልጣኝ ስንመርጥ ተሳስተናል ሲሉ የተናገሩት በግልጽ ነበር ከአንድ ዓመት በፊት ። ዘንድሮ ግን በእግር ኳስ ብቻ ሳይሆን በየትኛውም ስፖርት እንደዚህ አይነት ስኬት ያስመዘገበ የለም በሚል ሙገሳ እየጎረፈላቸው ዘፈኖችም እየወጡላቸው ነው። የሌስተር ሲቲ ስኬት አንዱ ሚስጥር አሰልጣኙ የፈጠሩት የአንድነትና የመቀራረብ መንፈስ መሆኑን የሚናገሩ ተንታኞች አሉ። እነሱ እንደሚሉት ክላውዲዮ ሁሉም ለአንድ ዓላማ እንዲሠራ፣ በትኩረት እንዲንቀሳቀስ አድርገዋል። ዲሊዲንግ ዲሊዶንግ ደግሞ ሁላችሁም ወደ ሥራ ወደ ትኩረት ተመለሱ የሚሉበት የእኚህ አሰልጣኝ የዘወትር አባባል ነው። አሁን ደግሞ ዘፈንም ሆኖ ወጥቷል። ምስጋና ለክላውዲዮ ይግባና ሻምፒዮን ሆነናል፣ ዘፈናችንም ዲሊዲንግ ዲሊዶንግ ነው ይላል ቀጣዩ ሄይ ክላውዲዮ። ወደ ተከታዩ ዝግጅት እናልፋለን፤ አፍሪካ ነክ ርዕሶች መገናኛ ብዙሃን በመንግስት ደረጃ የሚፈጸመውን የሙስና ተግባርና መንግስት ኃይል ተጠቅሞ የሚፈጽመውን በደል ተከታትለው የማቅረብ ሚናቸውን አፍሪካውያን በከፍተኛ ደረጃ እንደሚደግፉ አንድ ጥናት ጠቁሟል። ጥናቱን ይፋ ያደረገው አፍሮ ባሮሜትር የሚባለው የመላ አፍሪካ የጥናትና ምርምር መረብ ነው። ባልደረባችን ጆዲ ካፑዋ የመረቡን የምስራቅ አፍሪቃ የኮሚኒኬሽንስ አስተባባሪ አንቶኒ ዋፉላን አነጋግሮ ያጠናቅረውን ዘገባ አዳነች ፍሳዬ ታቀርባለች። የአፍሮ ባሮሜትር ጥናት የተመሰረተው አምናና አቻምና በ36 የአፍሪቃ ሀገሮች ከ54 ሺህ ሰዎች ጋር በተደረጉ ቃለ መጠይቆች ላይ እንደሆነ ታውቋል። ለአፍሪቃውያኑ የቀረበው ጥያቄ ሚዲያ ካለ መንግስታዊ ቁጥጥር ማንኛውንም አይነት አመለካከትንና ሀሳብን የማተም የሚል ነበር። የፓን አፍሪካን የጥናትና ምርምር መረብ የምስራቅ አፍሪካ የኮሚኒኬሽንስ አስተባባሪ አንቶኒ ዋፉላ ታዲያ አብዛኞቹ አፍሪቃውያን የሚዲያ ህልውናንና ሚናን እንደሚደግፉ ገልጸዋል። አብዛኞቹ አፍሪካውያን ሀምሳ አራት ከመቶ የሚሆኑት ሚዲያ የመንግስት ቁጥጥር ሳይደረግበት ማንኛውንም አይነት አመለካከትም ሆነ ሐሳብ የማተምም ሆነ የማስተላለፍ መብት አለው የሚሉ መሆናቸውን ለመረዳት ችለናል። በአንጻሩ ግን 42 ከመቶ የሚሆኑት መንግሥት ለኅብረተሰቡ ጎጂ ነው የሚለውን ከህትመት የማገድ መብት እንዲኖረው ያስፈልጋል ይላሉ። ጎጂ የሚባሉ ነገሮችን በሚመለከት መንግሥት ለህትመት የሚቀርቡትን ጽሑፎች በመቆጣጠር ሚና እንዲኖረው ያስፈልጋል ባይ ናቸው። ይህ አባባል ታዲያ ጎጂ የሚባለው ነገር ምንድን ነው የሚል ጥያቄ ያስነሳል። እንግዲህ እንዳተረጓጎሙ ነው ይላሉ ዋፎላ። ጎጂ የሚለው ቃል እንዳተረጓጎሙ ነው። ባለፉት ጥቂት ዓመታት ውስጥ አንዳንድ መንግስታት ሚዲያ በሚያትሟቸው ነገሮች ላይ ተጽዕኖ ለማሳደር ከፍተኛ ጥረት ሲያደርጉ ቆይተዋል። እንግዲህ ጎጂ የሚለው ቃል የሕዝብን ጥቅም የሚጎዳ ተብሎ ሊታይ ይችላል። ከሞራል አንጻርም ጎጂ ሊባሉ የሚችሉ ነገሮች ሊኖሩ ይችላሉ። ለምሳሌ ዩጋንዳ ያወጣችውን ጸረ ተመሳሳይ ጾታ ፍቅረኞች ሕግ ብንመለከት የተመሳሳይ ጾታ ፍቅረኛነት እንደ ጎጂ ተግባር ተደርጎ ሊታይ ይችላል። ቡሩንዲ በበኩሏ የራሷ የሆነ የጎጂነት አተረጓጎም ሊኖራት ይችላል። ስለሆነም አሻሚ ነገር ነው። ዋፉላ፣ በተጨማሪም ጥናቱ ሚዲያው ሁሌም መንግሥት ስለ ሠራቸው ስህተቶችና ስለ ፈጸማቸው የሙስና ተግባሮች እየመረመረ መዘገብ አለበትን የሚል ጥያቄ ለአፍሪካውያኑ አቅርቧል። ከአፍሪቃውያኑ ከሁለት ሶስተኛ በላይ የሚሆኑት 69 ከመቶ ማለት ነው የብዙሐን መገናኛ ዘዴዎች መንግስት የሚፈጽሟቸው ስተቶችንና የሙስና ተግባሮችን ሁሌም እየተከታተሉ መመርመርና መዘገብ ይኖርባቸዋል የሚል እምነት እንዳላቸው ለማወቅ ችለናል ካለ። ግብፅ በስተቀር ጥናት ባካሄድንባቸው ሀገሮች ሁሉ የአብዛኞቹ ሰዎች አመለካከት ነው። ግብፅ ውስጥ ግን 46 ከመቶዎቹ ናቸው በዚህ የሚስማሙት። አፍሮ ባሮሜትር ያካሄደው ጥናት በተጨማሪም ከተጠየቁት አፍሪቃውያን 59 ከመቶዎቹ የዜና ማሰራጫ አውታሮች መንግሥት የሠራቸው ስህተቶችንና የፈጸማቸው የሙስና ተግባሮችን ይፋ በማድረግ ረገድ ውጤታማ ናቸው ብለዋል። 32 ከመቶ የሚሆኑት ግን ከእንዲህ አይነት አባባል ጋር አይስማሙም። ለጥናቱ ከተጠየቁት 51 ከመቶዎቹ ሚዲያ በውሸት ላይ የተመሰረቱ ወሬዎች በማሳተም ያገኙትን የመጻፍ ነጻነት ካለ አግባብ መጠቀም አያዘወትሩም ብለዋል። ይህ ማለት የሚጽፏቸውን ነገሮች አቀራረብና ዘገባዎቹ ተረጋግጠው እንደሆነ የሚመለከት ነው። አፍሮ ባሮሜትር አያይዞም አፍሪቃ ውስጥ የሚዘወተረው የዜና ምንጭ አሁንም ሬዲዮ መሆኑን አስገንዝቧል። ከአስር የአፍሪካ ሀገሮች ሰባቱ ሬዲዮን ነው የሚያዳምጡት ይላል። ሬዲዮን ከሚያዘወትሩት 47 ከመቶዎቹ በየቀኑ ያዳምጣሉ። ይሁንና የሬዲዮ አድማጮችና ጋዜጣ አንባቢዎች ቀስ በቀስ እየቀነሱ፣ ቴሌቪዥንና ኢንተርኔት ግን ተቀባይነት እያገኙ ናቸው ሲል አፍሮ ባሮሜትር ያቀረበው ጥናት አመላክቷል። ከእያንዳንዳቸው አምስት አፍሪቃውያን አንዱ ዜና የሚሰማው ወይም የምትሰማው ከኢንተርኔት ነው። ወጣቶችና ከሁለተኛ ደረጃ በላይ ትምህርት ያላቸው ሰዎች በበለጠ በዜና ምንጭነት የሚጠቀሙት ኢንተርኔትንና ማኅበረሰባዊ ሚዲያን ነው ሲል አፍሮ ባሮሜትር ያቀረበው ጥናት አመልክቷል። መንግሥት የሚፈጽማቸውን ስህተቶችና የሙስና ተግባሮችን ይፋ በማድረግ ተግባር ሚዲያ የሚኖረውን ሚና አስመልክቶ አፍሮ ባሮሜትር ስላቀረበው ጥናት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ዝግጅት እስክንገናኝ በደህና ቆዩን። የሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ በድጋሚ እንጋብዛለን። ተከታዩ ዝግጅት ጤና ነው። ሰሎሞን አባተ ያቀርባል። ጤና ይስጥልኝ ክቡራትና ክቡራን፣ ከቪኦኤ ጤና። ከዓለም የጤና ችግር ሩቡ የአካባቢ ብክለት የሚያመጣው ነው። ኢትዮጵያ በእርግጥ ወባን በመጪዎቹ 14 ዓመታት ውስጥ ታቆማለች? የዛሬ መነጋገሪያዎቻችን ናቸው። በዓለም ዙሪያ በየዓመቱ ከሚደርሰው ሞት አጠቃላይ ቁጥር ሩብ ያህሉ በአካባቢ ብክለት ምክንያት የሚደርስ መሆኑን የዓለም የጤና ድርጅት ደብሊው ኤች ኦ አስታውቋል። በድርጅቱ የጥናት ውጤት መሠረት መትረፍ ሲችል የሚረግፈው ሰው ወደ 13 ሚሊዮን ነው በየዓመቱ። ልብ ይበሉ፣ ይህ ግዙፍ ቁጥር እኮ ቢያንስ ቢያንስ ከሃምሳ በላይ የሚሆኑ የተባበሩት መንግሥታት ድርጅት አባል ሀገሮች ህዝቦች ድምር ነው። በደብሊዩ ኤችኦ ሪፖርት መሠረት የአየር የውሃና የአፈር መበከልን ለተለያዩ ውህዶችና ዝቃጮች መጋለጥና የአየር ንብረት ለውጥን እንዲሁም ጎጂ የፀሐይ ጨረርን የመሳሰሉ ክስተቶች ከመቶ በላይ ለሚሆኑ በሽታዎችና የጤና እክሎች መፈጠር ምክንያት ናቸው። ከአስር ዓመታት በፊት ግዙፍ የሚባሉት ገዳዮች እንደ ተስቦና ወባን የመሳሰሉ ጤናማ ባልሆነ የውሃ አያያዝ የጽዳትና ንጽህና መጓደል እንዲሁም ፍሳሾችን በአግባቡ ባለማስወገድ ምክንያት የሚደርሱት ተላላፊ በሽታዎች ነበሩ። ባለፉት አስር ዓመታት ውስጥ የሰው ንጹሕ ውሃ የማግኘት መጠን ይበልጥ እየሰፋ ጽዳትና ንጽህናውን የመጠበቁም ነገር በብዙ እየተሻሻለ በመምጣቱ የእነዚያ በብከላ ምክንያት የሚደርሱ በሽታዎች መከሰትና መዛመት በብዙ መቀነሱን የጤና ድርጅቱ ገልጿል። ጤናማ ባልሆኑ አካባቢዎችና በአካባቢ ብክለት ምክንያት የሚደርስ የጤና መስተጓጎል ነው አሁን በዓለም ዙሪያ የበዛውን የሞት ሰበብነት ድርሻ እየወሰደ ያለው። በየዓመቱ ከስምንት ሚሊዮን በላይ ቁጥር ያለው ሰው የሚሞተው በአየር ብክለትና ሲጋራ የማያጤሱ ነገር ግን አጫሾች በሚያወጡት የትንባሆ ጢስ ምክንያት ለጉዳት እየተዳረገ መሆኑን የዓለም የጤና ድርጅት የተፈጥሮ አካባቢ ጉዳዮች ኃላፊዋ ማርያን ኔይራ አመልክተዋል። ዛሬ እየተጋፈጥን ያለነው እጅግ አሳሳቢ ወረርሽኝና የሕብረተሰብ ጤና እክል ከሆኑት ተላላፊ ያልሆኑ በሽታዎች ጋር ነው። የተፈጥሮ አካባቢ ስጋት ፈጣሪ ጫናዎችን ማስወገድ ከቻል ስር ሰደድ የሆኑትንና የማይተላለፉትን በሽታዎች አጋጣሚዎችና የስርጭታቸውን መጠን በብዙ እጅ መቆጣጠር ቻልን ማለት ነው። በበረታ የደም ግፊት ምክንያት የሚደርሰው ድንገተኛ የጤና መታወክ፣ የልብ ህመሞች፣ ካንሰርና ስር ሰደድ በሆኑ የመተንፈሻ አካላት ከሚደርሰው የሞት ጉዳት ከሁለት ሦስተኛ በላይ የሚሆነው የሚፈጠረው በአካባቢ ብክለት ምክንያት ነው። ሀገሮች ለመከላከሉ ተግባር ዛሬ ብዙ ገንዘብ ቢያወጡ የሚደርሱትን የጤና ጉዳቶች ለማከም ከሚያወጡት እጅግ ያነሰ እንደሚሆን ኔራ አክለው አሳስበዋል። በትሪሊዮኖች ዶላሮች የሚቆጠረው ከአጠቃላዩ የጤና ጥበቃ ወጪ 97 ከመቶ የሚሆነው የሚወጣው በሽታዎችን ለማከምና ለእንክብካቤ ስራዎች ነው። ከአጠቃላዩ ሀብት ለመከላከል የሚወጣው ሶስት ከመቶ የሚሆነው ብቻ ነው። ምግብ ለማብሰል ቤቶችን ለማሞቅና ለመብራት አገልግሎት ንጹሕ ቴክኖሎጂና ነዳጆችን በመጠቀም የተፈጥሯችንን አካባቢ ደህንነት መንከባከብ ብዙ በሽታዎችን ሳይፈጠሩ ሊያቆም እንደሚችል ደብሊው ኤች ኦ ይመክራል። እንዲሁም ንጹህ ውሃ የጽዳትና የንጽህና አገልግሎትን ማስፋት፣ የከተሞችና ሀገር አቋራጭ ማመላለሻዎችን ማሳለጥ ሊታሰብባቸው ይገባል። ዓለም ወባን በመጪዎቹ 14 ዓመታት ውስጥ ለማቆም መቁረጡን በዘላቂ ልማት ግቦቹ አስታውቋል። እንዲያውም ስድስት የአፍሪካ አገሮች በመጪዎቹ አራት ዓመታት ውስጥ እንደሚያጠፉ የዓለም የጤና ድርጅት ቀድሞ አብስሮላቸዋል። ለመሆኑ፣ የኢትዮጵያ ሀሳብ በርግጥ የሚሳካ ነው? እስከ ሁለት ሺህ ሰላሳ በአውሮፓውያኑ አቆጣጠር በመጪዎቹ 14 ዓመት ማለት ነው፣ ወባን ታጠፋለች? ወይዘሮ ማሚቱ ከፍ ያለው በጤና ጥበቃ ሚኒስቴር ባለሙያና የሥራ ኃላፊ ይቻላል ብለውኛል። እኔ ማጥፋት ይቻላል ብዬ ነው ማስበው። ለምን መሰለ፣ ማጥፋት የሚቻልበት ብዙ እንትኖች አሉ። ህብረተሰቡን ካስተማርን ከሰላሳ ዘጠኝ ሺህ በላይ የጤና ኤክስቴንሽን ሰራተኞች አሉ። እነሱ ቤት ለቤት እየሄዱ እያንዳንዱን ነገር እያስተማሩ ነው ያሉት። በዛ ላይ ደግሞ ህብረተሰቡ የራሱን ጤና በራሱ ማምረት እየቻለ ነው ያለው ባለንበት ሁኔታ ላይ እና ማጥፋት የማይቻልበት ምንም ምክንያት የለም። ህዝቡ ራሱ ሞጋች የሆነ ህብረተሰብ ነው እየተፈጠረ ያለው ለምንድን ነው ይሄ ያልተደረገልን ኬሚካል ሳይረጭ ሲቀር ለምንድን ነው ያልተረጨው ስድስት ወር አለፈ እኮ አጉበር ሳይታደል ቀኑ ሲያልፍበት ለምንድን ነው ያልታደለው ብሎ ራሱ ሞግቶ የሚጠይቅበት ሁኔታ ነው ያለው ህብረተሰቡ አንድ ለአምስት ተደራጅቶ በልማት ቡድንም ተደራጅቶ እየሰራ ስለሆነ ለማጥፋት ሁሉም ዝግጁ ነው ይጠፋል ብዬ ነው ማስበው ይቻላልም ብዬ ነው የማስበው ይበራል ለምንድን ነው ለመሆኑ ሰው እስኪጠይቅ ድረስ ርጭት ማይካሄደው የሚጠይቅ ከሆነ የጠየቀበት አጋጣሚ አለ ማለት ነው። አሁን እንደሚገባኝና ለምን ከሰው እስኪመጣ ድረስ ማለት አይደለም እንደዛ እንኳ ቢኖር እንደዚህ ብሎ የሚጠይቅ ህብረተሰብ ነው ያለው እየተፈጠረ ያለው እና መብቱን አውቆ ይሄ ነው የሚገባኝ፣ ይሄ ነው የሚያስፈልገኝ፣ መንግስት ይሄንን ነው ሊያሟላልኝ የሚገባው ብሎ ነው የሚያስበው እና ህብረተሰቡ ያንን መጠየቅ የሚደርስበት ደረጃ ነው ያለው። ህብረተሰቡ ካወቀ፣ ኢንፎርምድ ከሆነ፣ መረጃው ካለው ይጠይቃል። ስለዚህ መረጃውን ደግሞ ታች ድረስ የሚያደርስ ህብረተሰብ የተደራጀ አካል ስላለ መረጃውን በአግባቡ ስለሚያገኙ ይጠይቃሉ ለማለት ነው እንጂ እንደዚህ ይጠይቀዋል ማለት አይደለም። ሌላው ሰላሳ ዘጠኝ ሺህ የጤና ኤክስቴንሽን ሰራተኞች እንዳሉ ገልጸውልኝ ነበር እና ለብዙ ዓመታት ይሄ ቁጥር እዚሁ አካባቢ ነው ያለው። ከዚህ ከጤና ኤክስቴንሽን ስራ የሚሰናበቱ እና ወደ ሌሎች መስኮች የሚሰማሩና ከጀርባ የሚተካ ሌላ ትውልድ አለ ወይስ ደግሞ ይሄ ሰላሳ ዘጠኝ ሺህ በቋሚነት ሁልጊዜ እንዳለ ነው የሚቆየው? አይ አይቆይም፣ መተካካቱ አለ። በየዓመቱ የሚመረቁና የሚወጡ ተለጥኖ አሉ። እነዛ ደግሞ የተሻለ ደረጃ ትምህርት ደረጃ እድገት አግኝተው ወደ ተሻለ ደረጃ የሚሄዱበት ሁኔታ ነው ያለው። እዛው ቆይቶ በዛው ቁጥር ብቻ የሚቀጥል አይደለም። ከሰላሳ ዘጠኝ ሺህ በላይ ነው ያልኩህ እና ኤግዛክት ቁጥሩ የህብረተሰቡን ቁጥር እኮ በዛው ልክ ነው እየጨመረ የሚሄደው። ስለዚህ የጤና ኤክስቴንሽን ሰራተኞች ቤት ለቤት ሄደው የሚያስተምሩ ሰራተኞች የግድ መኖር አለባቸው። እነሱ ስላሉም ነው ለውጦች እየመጡ ያሉት። በእነሱ እናምናለን። ለውጥ እንደሚያመጡ እናውቃለን። በተጨባጭም ደግሞ በአካልም ድረስ ሄደን አይተን ምን ምን ስራ እየሰሩ እንደሆነ እውነት በጣም በሚያስደምም ሁኔታ ላይ ነው ያሉት እና በጣም ደስ ደስ የሚሉ ስራዎች እየሰሩ ነው ያሉት። የጤናውን ዘርፍ ፕሮግራም በደንብ አውቀውት ነው የሚተገብሩት እና ታች ድረስ የእያንዳንዱን አባወራ ቤት የእያንዳንዱ ምን ያክል ቤተሰብ እንዳለው ምን ያክል አጎበር እንደታደልለት በትክክል የሚጠቀሙ ማን እንደሆነ ሞዴል ማን እንደሆነ ከሆነ በእነሱ ስር ደግሞ ማን እንዳለ ለተጨባጭ በደንብ እየሰሩ ያሉበት ሁኔታ ነው ያለው እና ይሄ ከቀጠለ የጤናው ዘርፍ ትራንስፎርሜሽን እቅዱ የማይሳካበት ሁኔታ የለም ብዬ ነው ማሰቡ። ለመሆኑ መቼ ነው ይሄ የወባ ችግር ለአፍሪካ እጅግ አውዳሚ የማይሆነው? ሲቆም ነዋ፣ ወባ ሲጠፋ ነዋ። ከሀገራችን በተቀመጠው ታርጌት መሰረት በሀያ ሰላሳ ወባን ከሀገራችን ጨርሶ ማስወገድ ስንችል ይህ ስጋት መሆኑ ይቆማል ማለት ነው። አመሰግናለሁኝ ወይዘሮ ማሚቱ። ጤናውን ይጠብቁ። የራስዎንና የቤተሰቡን ንጽሕና፣ የቤትዎንና የአካባቢውን ጽዳት ይጠብቁ። እጆችዎን ለሃያ ሰከንድ በሳሙና ቢታጠቡ ከተላላፊ በሽታዎች ግማሽ ያህሉን ሊያቆሙ ወይም በግማሽ ራስዎን ሊከላከሉ እንደሚችሉ ያውቃሉ? ጤና ይስጥልኝ። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። አሁን ከምንዛሬ ሊጀምር፣ አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ55 ሳንቲም ተመንዝሯል። እርስዎ ዶላር የሚፈልጉ ከሆነ ለባንክ መክፈል የሚኖርቦት ግን 21 ብር ከ65 ሳንቲም ነው ካለበለዚያ ባንክ በአንድ ዶላር ልዋጭ የሚሰጡት 21 ብር ከ55 ሳንቲም ነው አንድ ዩሮ 24 ብር ከ55 ሳንቲም እንዲሁም አንድ የእንግሊዝ ፓውንድ 31 ብር ከ03 ሳንቲም ተመንዝሯል ዛሬ ነገ ማክሰኞ ግንቦት 2 2008 ዓ ም በሙሉ ሀገሪቱ እንደሚዘንብ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ ያሳያል ኤጀንሲው ዌብሳይቱ ላይ ባወጣው ትንበያ መሰረት የአዲስ አበባ የነገ ሙቀት 25 ዲግሪ ሴልሽስ ከፍተኛው፣ ዝቅተኛው 14 ዲግሪ ሴልሽስ ነው። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 40 ዲግሪ ሴልሽስ ሲሆን ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 7 ዲግሪ ሴልሽስ ይሆናል። ጎዴና ሰመራ ዝናብ ቢኖርም ፀሐይም እንደሚያገኙ ትንበያው ያሳያል። ኢትዮሜት ዶት ጂኦቪ ዶት ኢቲ ላይ ገብታችሁ ዝርዝር መረጃዎችን ማግኘት ትችላላችሁ። እንዲሁም በታሪክ ውስጥ መለስ ብለን ስንመለከት ልክ የዛሬ ሰማንያ ዓመት በዛሬው ዕለት አዲስ አበባ በፋሽስት ጣሊያን ጦር እጅ ወደቀች። በሶቪየት ህብረት፣ ዛሬ በሞስኮ እና በብዙ የቀድሞይቱ የሶቪየት ህብረት አገሮች ዛሬ የድል በዓል ነው። የሶቪየት ህብረት ጦር ዛሬ ልክ የዛሬ 71 ዓመት በናዚ ጀርመን ጦር ላይ ድል ተጎናጸፈ። በዚሁ ተጠናቀቀ፣ የምሽቱ ዝግጅታችን እንግዲህ ያስተናገድናችሁ ቆንጅ ይታየና፣ እኔም ሶሎሞን አባተነን ከየህያ አደም ጋር እንተዋችሁ። ቦምቡ ፍቅርሽ በነገራችን ላይ ለገሰ ቀኖ ነው የመጀመሪያው ዘፋኝ። ለጊዜው ከየህያ አህመድ ድንቅ ድምጽ ጋር እንተዋችሁ። የትግርኛ ዝግጅት ይቀርባል ቀጥሎ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ደህና ደህና ሰማሾይናሃ We You to